አስራ ሁለት ቀን የታየን የቅዳሴ ወሀብዬ የሰ አስራ ሶስት ቀን ያጸንኦሙ እግዚአብሔር ለጻርቃን ያጸንኦሙ እግዚአብሔር ለጻርቃን ያጸንኦ ሙ እግዚአብሔ ለጻርቃ ወይ ኣምር እግዚአብሔር ወይ ኣምር እግዚአብሔር ፍኖ ፍኖተን ጽሃኒ ولا عالم ويتو ولا عالم ويتو ولا عالم ولا عالم ويتو رستو